የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ መንግስት አልባ ለመሆን ተቃርባለች። ዓለም አቀፉ ማህበረሰብ የመፍትሔው አካል ሊሆን ይገባል ሲል የትግራይ ክልል መንግስት ተሰማ። እስር ቤቶችን በመዝጋት ማፈኛና ማሰቃያ ቦታዎችን በታሪክ ማስተማሪያ እንዲሆኑ ማድረግ ነው እንጂ ያንን መቼ እንዳደረግ ነው እንዴት እንዳደረግ ነው እነማ ላይ እንዳደረግ ነው ምን አይነት በደል እንዳደረስን ምንም ብለን ይቅርታ ጠይቀን እንደነበረ የኢትዮጵያን ህዝብ መግለጫው ያወጡት ወገኖችም በአጠቃላይ ትዝብት ውስጥ የሚጥላቸው ነው። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ናቸው። ለቀደመው የትግራይ ክልል መግለጫ ምላሽ ሰጥቶት ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። ሊባኖስ ውስጥ የነበሩ 337 ኢትዮጵያውያን የሚያስፈልጋቸው የጉዞ ሰነድና ማስረጃዎች ተመቻችተው ወደ አገራቸው እንዲመለሱ መደረጉ ተገለጠ። የዜና መጽሔት ትንታኔ ከሚያቀርብባቸው ሌሎች ዘገባዎች ውስጥ አንዱ ነው። ሐሙስ፣ ግንቦት 22 2012 ዓ.ም። ጤና ይስጥልን። እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጃችሁ አሉላ ከበደ ከእለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪ ንጉስ ታምሬ፣ ከዋና አዘጋጇ ትዝታ ብላቸውና እንዲሁም በያሉበት ሆነው የእለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅታየ። ጤና ያስጥልኝ። እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። ከኢትዮጵያ የኮቪድ-19 ወረርሽኝ ይዞታ ይሆናል የምንጀምረው። የጤና ሚኒስቴር እኩለቀን ላይ በፌስቡክ ገጹ ባወጣው እለታዊ መረጃ ባለፈው የ24 ሰዓት ጊዜ ውስጥ 4950 የላቦራቶሪ ምርመራዎች ተከናውነው 100 ሰዎች ለቫይረሱ የተጋለጡ ሆነው ተገኝተዋል። ይህም አጠቃላዩን የሀገሪቱን የቫይረሱን ተጠቂዎች ቁጥር 831 አድርሶታል። የዛሬዎቹ እድሜያቸው ከ3 እስከ 70 ዓመት ክልል ውስጥ የሆኑ 53 ወንዶችና 47 ሴቶች፣ 99ኙ ኢትዮጵያውያን፣ አንዱ የቡሩንዲ ሰው መሆኑን ነው የሚኒስቴሩ መረጃ ያወሳው። 94ቱ አዲስ አበባ፣ አንድ ሰው ከትግራይ ለይቶ ማቆያ፣ ሁለት ከሶማሌ ክልል ለይቶ ማቆያ፣ ሶስት ደግሞ ከኦሮሚያ ክልል መሆናቸውንም ዘርዝሯል። ሶስት ሰዎች የውጭ ጉዞ ታሪክ ያላቸው፣ 35 በበሽታው መጠቃቱ ከታወቀ ሰው ንክኪ ያላቸው የተቀሩት ስልሳ ሁለቱ ግን የጉዞ ታሪክም ሆነ ንክኪ ያልነበራቸው እንደሆኑ የሚኒስቴሩ መረጃ ጨምሮ ገልጿል። በሌላ በኩል በተጓዳኝ ሕመም በጸና ታመው የነበሩ የሰባ ዓመት ዕድሜ ያላቸው ሴት የኮሮና ቫይረስ ምርመራ ውጤታቸው ከመምጣቱ አስቀድሞ ትናንት ሕይወታቸው ማለፉን ሚኒስቴሩ አስታውቋል። በአጠቃላይ በኮቪድ-19 ሳቢያ በኢትዮጵያ ያለፉት ሰዎች ቁጥር ሰባት መድረሱ ነው። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ ሳቢያ ሕይወታቸው ያለፈው ሰዎች ቁጥር ከአንድ መቶ ሺህ አለፈ። ይህም አሀዝ በቬትናምና በኮሪያ ጦርነቶች በጠቅላላው ከሞቱባት ዜጎቿ ቁጥር የበለጠ ነው። ዘገባውን ሶሎሞን አባተ ይዟል። ወደ አራት ወራት በሚጠጋ ጊዜ በኮቪድ-19 የሞቱትን ከመቶ ሺህ የላቀ ቁጥር ያላቸውን አሜሪካውያን በክብር ለመዘከር የፊታችን ሰኞ ብሔራዊ የሐዘን ጸጥታ ጊዜ እንዲታወጅ የሁለቱም ገዢ ፓርቲዎች እንደራሴዎች የሚገኙበት አንድ የሴናተሮች ስብስብ ጉትጉታውን አጠናክረዋል። ሀገራችን ይህንን የጨለማ ጊዜ በአንድነትና በጠራ አእምሮ ማሰብ አለባት ብለዋል ሴናተር ብራያን ሻልትስ። በዚህ ሊታሰብ የማይችል የጉዳት ጊዜ እያንዳንዷን ሕይወት ቆም ብለን ማክበር፣ አብረንም ማዘን ይገባናል ብለዋል ሻልትስ አክለው። ሴናተር ሊሳ ማርኮውስኪ ደግሞ የኮቪድ-19 ወረርሽኝ በሀገራችን ላይ እጅግ የከበደ መከራ ድርሷል። እጅግ ብዙ ቤተሰቦች የሚወዷቸው ሲሰቃዩ አይተዋል። በወረርሽኙ ምክንያት የተከተለው መዘጋት በፈጠረው የበረታ መለያየት ምክንያትም ዘመድ ወዳጆቻቸውን ያጡ ሁሉ ለቤተሰቦቻቸው ሀዘን ለመቀመጥ የመጨረሻውን የስንብት ወግ ለማድረስና እርማቸውን ለማውጣት እንኳ አልታደሉም ብለዋል። በሕግ መምሪያው ውስጥ የቀረበ ሌላ ሐሳብ ደግሞ እንደ ራሴዎቹ ሸንጎ በተቀመጡ ቁጥር በየዕለቱ የሕሊና ጸሎት እንዲያደርጉ ወረርሽኙ ካበቃ በኋላም ስላለፉት ብሔራዊ የሐዘን ቀን እንዲታወጅ ይጠይቃል። ምንም እንኳ ባለፉት የመጨረሻዎቹ ቀናት ዩናይትድ ስቴትስ ውስጥ ዕለታዊው የሞት መጠን እየወረደ ቢስተዋልም፣ ትናንት ድንገት ያሻቀበው ቁጥር በአንድ ቀን አንድ ሺህ አራት መቶ ሰዎች በኮቪድ-19 ምክንያት መሞታቸውን አሳይቷል። ከዓለም የኮሮና ቫይረስ መዛመት መጠንና ከኮቪድ ሞትም ወደ ሲሶ የሚጠጋው የደረሰው ዩናይትድ ስቴትስ ውስጥ ነው። ይህ በዚህ እንዳለ የቫይረሱ ስርጭት ተመልሶ እንዳይንሰራራባት እየታገለች ያለችው ደቡብ ኮሪያ ዛሬ 79 አዲስ ተጠቂዎች መገኘታቸውን ይፋ አድርጋለች። አብዛኞቹ አዲሶቹ ተያዦች ዋና ከተማዋ ሶል እና አካባቢው ሲሆኑ የጤና ሚኒስትሩ ህዝቡ አላስፈላጊ መሰባሰብ ከማድረግ እንዲቆጠብ፣ ኩባንያዎችም የታመሙ ሰራተኞቻቸውን ቤታቸው እንዲቆዩ እንዲያደርጉ ተማጽነዋል። ወረርሽኙ በከፋ ሁኔታ የተዛመተባት ብራዚል የተጠቂዎቿ ቁጥር 4110 ደርሷል ህንድም ርጭቱ በከባዱ የተስፋፋ መሆኑን ዛሬ 6566 የቫይረስ ተጋላጮች መገኘታቸውን አስታውቃለች። የኮቪድ-19 ዓለም አቀፍ ቀውስ ዓለም አቀፍ ረሃብ ሊያስከትል እንደሚችል የተባበሩት መንግስታት ድርጅት አስጠነቀቀ። ከኮቪድ-19 ወረርሽኝ መስፋፋት ተያይዞ በዚህ የአውሮፓውያን 2020 ዓመተ ምህረት ውስጥ በዓለም ዙሪያ 265 ሚሊዮን ሕዝብ ለረሃብ ሊጋለጥ እንደሚችል የዓለም የምግብ ፕሮግራም አስጠንቅቋል። ይህ የዘንድሮን የምግብ ዋስትና ይዞታ የገመገመው የደብሊው ኤፍፒ ሪፖርት የሰጠው አሃዝ ባለፈው አመት ከነበረው አንድ አንድ መቶ ሰላሳ ሚሊዮን ጋር ሲነጻጸር ከእጥፍ በላይ መሆኑ ነው። ሪፖርቱ ይፋ የሆነው ኒውዮርክ መሰረቱን ባደረገው ሃንገር ፕሮጀክት ሀሳብ በሚውለው በዛሬው ዓመታዊ የዓለም የረሃብ መታሰቢያ ወርልድ ሃንገር ዴይ ዋዜማ ነው። አሁንም ከዓለም ህዝብ ከዘጠኝ ሰው አንዱ በቂ ምግብ የማያገኝበት የከፋ ሁኔታ በወረሽኙ ምክንያት ይባባሳል ነው የተባለው። የሀንገር ፕሮጀክት ቃል አቀባይ ሳራ ዊልሰን ኮቪድ-19 የጤና ብቻ ሳይሆን የረሃብ ቀውስ እየፈጠረ ነው ብለዋል። ዓለም አቀፍ ረሃብ ይከሰታል የሚለው ስጋት ከኮቪድ-19 ተያያዥ የኢኮኖሚ ችግሮች፣ የዋጋ መናር እና የከባድ የምግብ አቅርቦት ሰንሰለት መበጣጠስ ውጤት እንደሚሆን ነው ግምገማው የዘረዘረው። የዓለም የምግብ ፕሮግራም ዋና ዲሬክተር ዴቪድ ቤስሊ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰጡት ቃል እስካሁን ቸነፈር ደረጃ ያልተደረሰ ይሁን እንጂ በጥቂት ወራት ውስጥ ከከበደ የረሃብ ቸነፈር እንደምንገባ መጠበቅ ይኖርብናል ሲሉ አስጠንቅቀዋል። ብሪታንያ ሰሜን ኮሪያ የሚገኘውን ኤምባሲዋን በሀገሪቱ በተደነገገው ከኮቪድ-19 የተያያዘ የእንቅስቃሴ ክልከላ ምክንያት መዝጋቷን አስታውቃለች። አምባሳደሯ እንዳስታወቁት ዲፕሎማቶቹ በሙሉ ለጊዜው ከፒዮንግያንግ እንዲወጡ ተደርጓል። ባለው ጥብቅ የጉዞ እገዳ ምክንያት የኤምባሲያችንን አባላት ለማቀያየርና ስራችንን በስርዓት ለማከናወን ስላልቻል የፒዮንግያንግ ኤምባሲያችንን ለመዝጋት ወስነናል፣ ሲል የእንግሊዝ የውጭ ጉዳይ ሚኒስቴር አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትሷ ሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ በፖሊስ እጅ ሕይወቱ ያለፈው ጥቁር አሜሪካዊ ጉዳይ የቀሰቀሰው ተቃውሞና ቁጣ ትናንት ማታም ለሁለተኛ ቀን ቀጥሎ አምሽቷል። በትናንት ምሽቱ ተቃውሞ ላይ ሁከት እየተቀላቀለ ሲሆን የመኪና መለዋወጫ እቃ መደብር በእሳት ሲጋይና በስፍራው ፖሊሶችና የእሳት አደጋ ሰራተኞች ሲሯሯጡ በቴሌቪዥን ታይቷል። በአካባቢው ያለ የገበያ አዳራሽና የምግብ መደብር እንደተዘረፈም ተዘግቧል። የመኪና እቃ መደብሩ የተቃጠለው የሚገኝበት ማክሰኞ ማታ ፖሊሶችና ተቃዋሚዎች የተጋጩበት ፖሊስ ጣቢያ አካባቢ መንገድ ተሻግሮ ሲሆን ፖሊሶች ተቃዋሚ ሰልፈኞቹን በአስለቃሽ ጋዝና ገዳይ ባልሆኑ የጎማ ጥይቶች በትነዋል። በፖሊስ እጅ የተገደለው ጆርጅ ፍሎይድን መሬት ዘርሮ አንገቱ ላይ በጉልበቱ ያነቀው ፖሊስ የክፍለ ሀገሩ አቃቤ ሕግ የወንጀል ክስ እንዲመሰርቱበት የከተማይቱ ከንቲባ ጄከብ ፍሬይ ጠይቀዋል። ስለምንስ ነው ፍሎይድን የገደለ ሰው የማይታሰረው? እኔ ወይም እናንተ ብንሆን እስካሁን ታስረን ነበር ብለዋል። ከንቲባው ለጋዜጠኞች በሰጡት ቃል ሟቹ ጥቁር አሜሪካዊ አንገት ላይ በጉልበቱ የቆመው ፖሊስና ሌሎች ሶስት ፖሊሶች ከስራ ተወግደዋል። ፕሬዚደንት ዶናልድ ትራምፕ ኤፍቢአይ በአስቸኳይ ጉዳዩን እንዲመረምር እፈልጋለሁ ሲሉ በትዊተር ገጻቸው ላይ ጽፈዋል። ለሟቹ ቤተሰብም ሀዘናቸውን ገልጸዋል። በህዳሩ ምርጫ ከሳቸው ጋር እንደሚፎካከሩ የሚጠበቁት የቀድሞው ምክትል ፕሬዚደንት ጆ ባይደን በበኩላቸው የፍሎይድ ሞት በሀገራችን ያለውን ስር የሰደደ የተቃዋማዊ ፍርድ መጓደል የሚያሳይ ነው ብለዋል። በመጨረሻም የቻይና ፓርላማ ለሆንግ ኮንግ የወጣውን አዲስ የጸጥታ ህግ አጽድቆታል። ከመንግስት ቃል የማይወጣው ብሔራዊ ኮንግረስ ያጸደቀውን ህግ ነቃፊዎች የከተማይቱን ራስ ገዝነት የሚደመስስ ነው ብለው ሲቃወሙት ቆይተዋል። ህጉን 2878 አባላት ሲደግፉ፣ ስድስት ድምፅ አልሰጡበትም። ቤጂንግ አዲሱን ህግ ባለፈው ሳምንት ይፋ ማድረጓን ተከትሎ በግዛቲቱ የተቃውሞ እንቅስቃሴ ዋገርሽቷል። ትናንትና 360 ሰዎች ታስረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሆንግ ኮንግ ራስ ገዝ መሆኗ ያከተመ መሆኑን በመሬቱ ላይ የሚታየው ሁኔታ ስለሚያመለክት በዩናይትድ ስቴትስ ህግጋት በተለየ አስተያየት መያዟ ሊቀጥል አይችልም፣ ይህንኑ ለዩናይትድ ስቴትስ ምክር ቤት አሳውቅ ያለው ሲሉ ተናግረዋል። የእሳቸው አባባል ግዛቲቱ በከፍተኛ የዩናይትድ ስቴትስ የንግድ ሸሪክነት መያዟ ሊቋረጥ ሳይሆን እንደማይቀር ፍንጭ ሰጥቷል ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ለሰዓቱ የዓለም ዜና ቆንጅትን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ግንቦት 2 2012 ዓ ምት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍ ኤም 943 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢር እስከ ማለፋችን በፊት ታዲያ ቆየት ብለው በሁለተኛው አጋማሽ ከሚሰሙ ቅንብሮች አንዱን ለቅምሻ እንበል። የሚታወቀው ሀገራችን ደካማ የሚባል የጤና ስርዓት ያላት ሀገር ነች። ከዚህ በፊት በተለምዶ የተለያዩ እርዳታዎች ከውጭ ይመጡ ነበር። አሁን ያደጉትን ሀገሮች ብንመለከት ሀገራቸውን ዘግተው ራሳቸውን ለማዳን እየተረባረቡ ያሉበት ሂደት ነው ያለውና ትሪዲ ፕሪንቲንግ ኮሚኒቲዎችን ሳይና ቴክኖሎጂን ሳይው ደግሞ ብዙ የሚሰሩት ነገር ራሳቸውን ሴፍ እያደረጉበት ነው። እኛም ለምን ይህን ነገር ወስደን ራሳችን ለምን አናደንም ከሚለውን የተነሳውት ፋሩቅ ሙባረክ ይባላል። የኮቪድ-19 ህሙማንን ለመርዳት በግንባር የተሰለፉት የሕክምና ባለሙያዎች ለበሽታው እንዳይጋለጡ ለማድረግ በታለ መጥረት ትሪዲ ፕሪንተር በመባል የሚታወቀውን ዘመናዊ ቴክኖሎጂ ተጠቅሞ የመከላከያ ቁሳቁሶችን በመስራት ላይ የሚገኝ ወጣት ነው። የምሽቱ ባህልና ማህበረሰብ እንግዳ በመደበኛ ስራው የኢትዮጵያ አየር መንገድ የአውሮፕላን ሞተር ጥገና የቴክኒክ ባለሙያም ነው በሁለተኛው አጋማሽ ስርጭታችን ጠብቁት አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ ኢትዮጵያ መንግስት አልባ ለመሆን ተቃርባለችና አለም አቀፉ ማህበረሰብ የመፍትሄው አካል ሊሆን ይገባል ሲል የትግራይ ክልል መንግስት ገለጠ የክልሉ መንግስት የዛሬውን ግንቦት ሀያን አስመልክቶ ባወጣው መግለጫ የዘረዘረውን የተከታተለው የመቀሌው ዘጋቢያችን ሙልጌታ አጽብሀ ተከታዩን አጠናቅረዋል የትግራይ ብሔራዊ ክልላዊ መንግስት ግንቦት ሀያን በማስመልከት ባወጣው መግለጫ የእንኳን አደረሳችሁ መልእክት ካስተላለፈ በኋላ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ግንቦት ሀያን ሲያከብሩ የቆዩት የአርነት ችቦ ይዘው የስልጣን ባለቤት በመሆናቸው ነው ብሏል። ኢትዮጵያ በ2017 ዓ ም መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ ግልጽ ራዕይ ተቀምጦም ሰላም እንዲነግስ ዲሞክራሲ ስር እንዲሰድ እንዲሁም ዙሪያ መለስ ልማት ለማፋጠን የሚያስችሉ ስራዎች መፈጸሙ ጠቅሷል። በነዚህ ስራዎች የኢፌዴሪ ህገ መንግስት መሰረታዊ እምነቶችና ምሰሶዎች መነሻ ያደረጉ አበይት ግቦች ለማሳካት ወደር የለሽ እንቅስቃሴዎች መተግበራቸው መግለጫው አስቀምጧል። በጉዞ ሂደት የኢትዮጵያ ህዝቦች ሉዓላዊ የስልጣን ባለቤትነት ተረጋግጧል። ንግድና ኢንቨስትመንት በማስፋፋትም የኢትዮጵያ ነጻነት ሉዓላዊነትና ክብር ከፍ የሚያደርግ ውጤቶች ተመዝግበዋል ብሏል። የክልሉ መንግስት መግለጫ ከውስጥ ወደ ውጭ የሚያማትር ድህነት በመቀነስና ውስጣዊ አቅም ለማጠናከር ምሰሶ የሆነውን የሰጥቶ መቀበል መርህ መሰረት ያደረገ የደህንነትና የውጭ ጉዳይ ፖሊሲ ቀርጾ እንቅስቃሴ ስለተፈጸመ ለውጥ ተመዝግበዋል ብሏል መግለጫው። በዚህም ሀገሪቱ በኢኮኖሚው ማህበራዊና ፖለቲካዊ ዘርፎች ትልቅ ለውጥ ተመዝግበዋል በማለት መግለጫው ዘርዝረዋል። ይህ የግስጋሴ እድገት በሀገሪቱ በተፈጠረው የጥያቄ ህብረተሰብ ፍላጎቶችና ጥያቄዎች በወቅቱ ባለመመለሳቸው፣ በሌላ በኩል ደግሞ በቀድሞ ኢህአዴግ የነበረው የኪራይ ሰብሳቢነት አመለካከትና ተግባር የፈጠራቸው ችግሮች ተንሰራፍተው በ መቀጠላቸው ጉዞው ሊቀጥል አልቻለም ብሏል። እነዚህ ችግሮች ለመፍታትም ከህወሀት በስተቀር የቀድሞዎቹ ኦህዴድ፣ ብአዴን እንዲሁም ደኢህዴን የጥልቅ ተሃድሶ ግምገማ ባለማካሄዳቸው ችግሩ ሊፈታ አልቻለም ሲል የትግራይ መንግስት ከሷል። መግለጫው ለፌዴራል መንግስት ጠንከር ያሉ ትችቶች የያዘ ነው። አሁን በፌዴራል ስልጣን ተቆጣጥሮ ባለው አካል ዜጎች እየተፈናቀሉ፣ በፖለቲካዊ እምነታቸውና በማንነታቸው ብቻ ደግሞ በየእስር ቤቱ ሰዎች እንዲታጎሩ አድርጓል ሲል ክስ አቅርቧል። መንግስት የኢትዮጵያን ክብርና ነጻነት በሚያዋርድ መልኩ የሀገሪቱን የፖሊሲ ነጻነት አሽቀንጥሮ በመጣል ሁሉንም መግቢያ በሮች ለውጭ ኃይሎች ከፍተዋል በማለት የወነጀለው የክልሉ መግለጫ የሀገሪቱ ትላልቅ ተቋማት እንደ ሸቀጥ ለገበያ ቀርቧል በማለት ተቃውሞ ገልጿል። በምርጫ ጉዳይም ለፖለቲካ ፓርቲዎች መሪዎችና ምሁራን ባስተላለፈው ጥሪ ኮሮና ቫይረስን በጋራ እየመከትን ስድስተኛው ሀገራዊና ክልላዊ ምርጫ ለማካሄድ ምቹ ሁኔታ ለመፍጠር በጋራ እንንቀሳቀስ ብለዋል። ለኤርትራ ህዝብም በ ጋራ ትግል ለተገኘው 29ኛው ዓመት የነፃነት በዓል እንኳን አደረሳችሁ መልእክት በማስተላለፍ በሁለቱም ሀገሮች ተጀምሮ የነበረው የሰላም ሂደት በሁለቱም የሀገር መሪዎች ግልጽ ያልሆነ ግንኙነት ሳንካ ገጥሞታል በማለት ከሷል። የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል ደግሞ የኤርትራ ህዝብ የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርቧል። የክልሉ መንግስት ለዓለም አቀፍ ማህበረሰብ ባስተላለፈው መልእክት በፈጣን ማህበረ ኢኮኖሚያዊ የእድገት ምህዋር ገብታ የነበረችውና ተስፋ ተጥሎባት የነበረችው ኢትዮጵያ በአሁኑ ወቅት መንግስት አልባ የመሆን ዳር ላይ ደርሳለች ብለዋል መግለጫው የኢትዮጵያ መበታተን የምስራቅ አፍሪካና የቀይ ባህር አካባቢ የትርምስ ቀጠና በማድረግ ከ60 በመቶ በላይ የዓለም የንግድ እንቅስቃሴ እንዲገታና የአሸባሪዎች መፈንጫ እንዲሆን መፍቀድ ማለት ነው ብለዋል ስለሆነም የችግሩ ስፋትና ጥልቀት ተረድታችሁ ለጋራ ጥቅም ሲባል የመፍትሄ አካል ሆኑ በማለት ጥሪ አቅርበዋል። የፌዴራል መንግስት እንደ ወታደራዊ ደርግ አምባገነን መሆኑም እየወሰዳቸው ያሉት እርምጃዎች እያሳየ ነው በማለት የከሰሰው የክልሉ መንግስት መግለጫ ኢትዮጵያ ዳግም የብሔር ብሔረሰቦች እስር ቤት ፈጽሞ አትሆንም፣ ራስን በራስ የማስተዳደር መብትም በማንም ምድራዊ ኃይል አይነጠቅም ብሏል። የትግራይ ክልል መንግስት ግንቦት ሃያ ምክንያት በማድረግ ባወጣው መግለጫ ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም ሙሉጌታ ጽባህል ለዘገባው አመሰግናለሁ። የትግራይ ክልላዊ መንግስት በፌዴራል መንግስቱ ላይ ሰነዘረውን ቀደም ብሎ የሰማችሁትን ትችት በስሜትና በቁጣ የተሞላ ነው ሲሉ የገለጹት የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል ኃላፊ ንጉሱ ጥላሁን አሁን ለመጣው ለውጥ ምክንያቱ ከዚያ በፊት ይፈጸም የነበረው ግፍ ነው ይላሉ። ክልሉን የሚመራው ቡድን እንደዚህ አይነት መግለጫዎችን የሚያወጣውም በዚያው በትግራይ እየተነሳ ያለውን ጥያቄ አቅጣጫ ለማስቀየር ነው ሲሉም አቶ ንጉሱ ተናግረዋል። በተዘረፈ ሀብትና ንብረት ባሉት ኢትዮጵያ የስጋት ቀጠና እንድትሆን ከመስራት መታቀብ ይሻላል ሲሉም አሳስበዋል። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በመግለጫው ላይ ምላሽ እንዲሰጡ ያነጋገራቸው እስክንድር ፍሬው ነው። የትግራይ ብሔራዊ ክልላዊ መንግስት ግንቦት 21 አስመልክቶ ያወጣው መግለጫ በፌዴራል መንግስቱ ላይ ጠንከር ያሉ ወቀሳዎች የሰነዘረበት ነው። ቀደም ባለው ዘገባ እንደተመለከተውም ያለፉትን ሁለት ዓመታት ኢትዮጵያ እጅግ ወደ ወደኋላ የተመለሰችባቸው አድርጎ ያብራራል። መግለጫው የፌዴራል መንግስቱንም ከከፋ ሰብአዊ መብት ጥሰት እስከ ዜጎች መፈናቀልና ሌሎች ወንጀሎች በደረሱ አሰራሮች ይከሳል። መግለጫው አሁን ያለውን መንግስት ከወታደራዊው የደርግ አስተዳደር ጋር እስከ ማነጻጸርም ይሄዳል። በዚህ መግለጫ ላይ ምላሽ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በቅድሚያ ተከታዩም ብለዋል። ክልሉን የሚመራው ድርጅት ህወሀት ብዙ መግለጫዎችን አውጥቷል። የሚወጡት መልእክቶችም በመግለጫዎቹ ቁጣና ብስጭት የተሞላባቸው ናቸው። በጣም የተቆጣና የተበሳጨ አካል ደግሞ የሚሰነዝራቸው ቃላት የሚያደርጋቸው ማናቸውም ተግባራቱ ስሜት የተቀላቀለባቸው ስለሚሆኑ የተረጋጉና የሰከኑ ባለመሆናቸው ምናልባትም ከቀናት በኋላ፣ ከሳምንታት ከወራት በኋላ እነዚህን መግለጫዎች የሰጠውን ወገን ራሱ ከስሜቱ ሲወጣ እንዴ ብዬ ነበር እንዴ ብለው የሚያሰኙ ይመስላሉ። አሰቃቂ ግፍ፣ እስራትና በደል በሰፊው ይፈጸም የነበረውም ከለውጡ በፊት በነበረው የህዋት ጊዜ ነው ብለዋል አቶ ንጉሱ። ለውጡ ከእስረኛ አኳያ መገለጫው እስር ቤቶችን በመዝጋት ማፈኛና ማሰቃያ ቦታዎችን ለህብረተሰቡ ለታሪክ እንዲሆኑ ብሎ ለታሪክ ማስተማሪያ እንዲሆኑ ማድረግ ነው እንጂ እነዚህ እስር ቤቶች የሚስተዋለው ግፍ ቀርቷል። ያንን መቼ እንዳደረግ ነው፣ እንዴት እንዳደረግ ነው፣ እነማ ላይ እንዳደረግ ነው እና ምን አይነት በደል እንዳደረስን ምንም ብለን ይቅርታ ጠይቀን እንደነበረ የኢትዮጵያን ህዝብ መግለጫው ያወጡት ወገኖችም የኢትዮጵያም ህዝብ በተለይም ደግሞ በዛ በግፉ ጊዜ በደል የደረሰባቸው የተሰቃዩ ወገኖችና የእነዚህ ወገኖች ቤተሰቦች በአጠቃላይ ትዝብት ውስጥ የሚጥላቸው ይሆናል። እዚህም እዛም በለውጡ ሂደት እዚህም እዛም ችግሮች አይኖሩም አይባልም። ችግሮች ይኖራሉ። ነገር ግን ስርዓቱ እንደ ስርዓት ሁኔታው በአጠቃላይ ሲፈተሽ የዜጎች ማሰቃያና ግፍ መፈጸሚያ ቦታዎችን በስፋት አዘጋጅቶ እነዚህን ሰው መድቦ አደራጅቶ የሚያሰቃይ የነበረው ከሁለት ዓመት በፊት ተወግዷል። ዋነኛው የለውጡም አስኳል በዜጎች ላይ ይደርስ የነበረው ግፍና በደል ሞልቶ በመፍሰሱ ዜጎች መብቶቻቸውን በመጠየቃቸው ስቃያቸው በመብዛቱ እና ግፉ ሞልቶ በመፍሰሱ የገፋ የሕዝብ ጥያቄ የነበረ መሆኑ አሁን ይልቁንም በዚህ የለውጡ ሂደት ሁሉም ሀሳቦች ሁሉም እንቅስቃሴዎች ይውጣላቸው፣ እንቻቻል፣ እንከባበር፣ ትምህርት ይቅደም፣ ትግስት ይቅደም፣ ወደ ሰፊነት ይቅደም በመባሉ የኢትዮጵያ ሕዝብ እያለ ያለው የህግ የበላይነት ይከበር፣ መንግስት በሁሉም ረገድ ጥብቅ እርምጃ ይውሰድ እንጂ የተገፋውና ያኮረፈ ኃይል ያውም ደግሞ ግንቦት ሃያ ላይ ቆመን ስናይ ግንቦት ሃያ በርካቶች ዋጋ የከፈሉለት ለነጻነትና ለዲሞክራሲ የታገሉለት ብዙ ሺዎች የሞቱለት ጥያቄ ይዘው በረሃ የገቡለት የነበረውን ዛሬ የተኮላሸበት። እናም ይሄ የለውጥ ሂደት ያንን የህዝቦችን ጥያቄ የተጓደለውን ለማሟላት የመጣበት ወቅት ነው። የትግራይ ብሔራዊ ክልላዊ መንግስት አሁን ያለውን የፌዴራል መንግስት ከደርግ አስተዳደር ጋር ማነጻጸሩም የተለየ አላማ አለው ባይ ናቸው አቶ ንጉሱ። በዚህ በለውጡ ሂደት ውስጥ ያለው መንግስትም ይሁን የለውጡ አመራር እምነቱ ህብረ ብሔራዊ አንድነት፣ የዜጎች ክብርና ነጻነት ነው። ህብረ ብሔራዊ አንድነትና የዜጎች ክብርና ነፃነት እውን ይሁን ፍቅር፣ መቻቻል፣ መከባበርና ሰላም በሀገራችን ይንገስ ይሄም በተግባር እውን ይሁን ብሎ ለተግባራዊነቱ ቀን ተለሊት መትጋት ስለ ሰላም ስለ አንድነትና ስለ አብሮነት መስራት ደርግ ካሰኘ ደርግን ከዚህ የለውጥ አመራርና መንግስት በላይ በቅርበት እነዚሁ አካላት ያውቁታልና ፍጹም የማይወዳደርን ሁልጊዜ ለህብረተሰቡ ማስፈራሪያ እንደ ሕፃን ልጅ ማስፈራሪያ እከሌ መጣልህ፣ እከሌ መጣልህ ብሎ ስዕል መሳል ስለተለመደ ህዝቡን ለመግዛት አሁን ከውስጥም በዛው አካባቢ በትግራይ ወጣቱ የሚያነሳውን እናቶች የሚያነሱትን ምሁራን የሚያነሱትን ጥያቄ ለማስቀየስ በተለመደው መልኩ ለማስቀየስ እና ለህዝቡ ስጋት ፈጥሮ ጠላት በመፍጠር ለማዘናጋት እና ለማደናገር ካልሆነ በስተቀር ይሄንን እነሱም ያውቁታል። የደርግንና የህዋትን የህዋትንና አሁን የለውጡን አመራር ምንነትና ማንነት በደንብ የኢትዮጵያን ህዝብ የሚበይ ነው። በመሆኑ እንደው ከገፋን አይቀር ካጥላላ ነው አይቀር ካስጠላ ነው አይቀር እስከ መጨረሻው እስከ ጫፍ አምባገነንነት እስከሚገለጽበት ደረጃ እንውሰደው በሚል ስለሆነ ይሄ ውሃ የሚቋጥርና የህዝብ ልብ የሚገዛ ቅስቀሳም መልእክትም አይደለም። ኢትዮጵያ በአሁኑ ሰዓት መንግስት አልባ ለመሆን መቃረቧን የገለጸው የትግራይ ብሔራዊ ክልላዊ መንግስት መግለጫ ለዓለም አቀፉ ማህበረሰብም ጥሪ አቅርቧል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ግን የክልሉ መሪዎች ይልቁን ወደ ራሳቸው እንዲመለከቱ አሳስበዋል። የሚሻለው ይልቁንም በግልባጩ እቺ ሀገር የስጋት ቀጠና እንድትሆን በተዘረፈ ሀብትና ንብረት አገር ለመጉዳትና ለማተራመስ ከመስራት መታቀብ ብቻ ከጥሪና ከጩኸት የላቀ ውለታ ነው ለኢትዮጵያ ህዝብ። ስለዚህ ጉዳዩ አንቺው ታመጪው አንቺው ታሮጪው ነው ጉዳዩ ምንድን ነው? ይሄ ይልቁንም የሀገር ገጽታ፣ የህዝቦች አንድነት፣ አብሮነትና የታላቁ ሀገራችን ገናናነት እንዲቀጥል አብሮ መስራት ቢቻል ቢቻል አብሮ መስራት ባይቻል አገርና ህዝብ ከማፍረስና ከመጉዳት መታቀብ ምናልባት ይሄ ሐሳብ ለማስቀየስ ካልሆነ በስተቀር ለየትኛውም ወገን የሚሰወር አይደለም። እንኳን ለኛ ለኢትዮጵያውያን ቀርቶ ለዓለም አቀፉም ማህበረሰብ የተሰወረ ስላልሆነ ለጥሪ ያህል ስም ያህል የሚደረግ ጥሪ እንጂ አሁን ኢትዮጵያ ያለችበትን ሁኔታ ማንም ያውቀዋል፣ ባለመግለጫውም ያውቀዋል፣ እኛም እናውቀዋለን፣ የኢትዮጵያም ህዝብ ያውቀዋል ማለት ነው። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ከዚሁ ከትግራይ ብሔራዊ ክልላዊ መንግስት መግለጫ ጋር በተያያዘ ለተነሱላቸው ሌሎች ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ ለዘገባው አመሰግናለሁ። አድማጮች፣ አሁን በተከታዩ ዘገባ ደግሞ ከአዲስ አበባ ወደ ሊባኖስ እንሻገር። ሊባኖስ ውስጥ የነበሩ 337 ኢትዮጵያውያን የሚያስፈልጋቸው የጉዞ ሰነድ ማስረጃዎች ተመቻችተውላቸው ወደ ሀገራቸው እንዲመለሱ መደረጉ ተገለጠ። ዛሬ ከቤሩት የወጡት ኢትዮጵያውያን ወደ አገር ቤት ለመጓዝ ቀደም ሲል 550 ዶላር ከፍለው የነበረ ሲሆን ገንዘባቸው ሙሉ በሙሉ የተመለሰላቸው መሆኑን በሊባኖስ የኢትዮጵያ ቆንስላ ጽፈት ቤት ለአሜሪካ ድምጽ ገልጧል። በሌላ በኩል የዛሬውን እንቅስቃሴ በተለያዩ ሁኔታዎች ችግር ውስጥ የሚገኙና ወደ ሀገራቸው መግባት የሚፈልጉ ዜጎች ተስፋ ሰጪ መሆኑን በሊባኖስ የኢትዮጵያ ማህበረሰብ አንድ የስራ አስፈጻሚ ኮሚቴ አባል የተናገሩትን ጠቅሳ አባየሁ ተከታዩን አሰናድታለች። ሊባኖስ ውስጥ ከሀገር እንዲወጡ የተወሰነባቸውና በማቆያ ማዕከሎች፣ በእስር ቤቶች እና በመጠለያዎች ውስጥ የነበሩ እንዲሁም ሌሎች ወደ ሀገራቸው ለመጓዝ ሲጠባበቁ የነበሩ 337 ኢትዮጵያውያን የተመለሱት ሙሉ ውጫቸውን የኢትዮጵያ መንግስት ሸፍኖላቸው ነው። በሊባኖስ የኢትዮጵያ መንግስት ቆንሲል ጄኔራል አቶ አክሊሉ ታጠረውቤ እንደገለጹልኝ በምዝገባ ወደ ኢትዮጵያ ለመጓዝ ከፍለውት የነበረውን 550 ዶላርም ተመልሶላቸዋል። ዛሬ ችግር ውስጥ የነበሩ ዜጎቻችን ቁጥራቸው ወደ 337 የሚሆኑትን ወደ ሀገራቸው ወደ ሀገራችን መልሰናል። የጉዞ ሰነድና ማስረጃዎቻቸው ተሰናድተው የተሳፈሩት ኢትዮጵያውያን የኮቪድ-19 ፕሮቶኮልን በጠበቀ መልኩ ተዘጋጅተው እንዲሄዱ መደረጉን ቆንሲል አክሊሉ ገልጸው ለዚህ ጉዳይ የተቋቋመ ኮሚቴ መኖሩ አቀባበል እንደሚደረግላቸውና ከ14 ቀናት ከለይቶ ማቆያ ሲወጡ ወደ ቤተሰቦቻቸው በምን መልኩ መቀላቀል እንዳለባቸውም ዝግጅት መጠናቀቁን ገልጸውልኛል። እንግዲህ አሁን አካባቢ ምናልባት ደሶ ይሆናል ደመቅ ያለና ና አስፈላጊ የሆነ ዝግጅት ተደርጓል። እነሱን ካለው ወቅታዊ ተበሽተም የኮራንታይን ጉዳይ በሌላም በኩል ደግሞ የኢትዮጵያ ማህበረሰብ የስራ አስፈጻሚ ኮሚቴ አባል አቶ ሳሙኤል ተስፋዬ ሊባኖስ ውስጥ በተከሰተው የኢኮኖሚ ቀውስና የኮቪድ-19 ወረርሽኝ በፈጠረው ስጋትና ባስከተለው ጉዳት ከስራ ተፈናቅለው በችግር ውስጥ ለሚገኙ ኢትዮጵያውያን ተስፋ ነው ብለውኛል። ዛሬ ኢትዮጵያ ነቶቻችን ወደ ኢትዮጵያ የሚሄድ አጋጣሚውን አግኝተው ሄደዋል። ከሰባት ከስድስት ወር በፊት ነው ቆንስላ ጽህፈት ቤቱ ጉዳያቸውን ተከታትሎ መዝግቦ እዚህ ሀገር የውጭ ጉዳይ ሚኒስቴር በኩል ፈቃድ ተሰጥቷቸው እንዲሳፈሩ ጠይቆ የነበረው ምክንያቱም ወረቀት አሁን በዚህ በኮሮናው በሽታ ምክንያት ዜጎቻችን እየተጎዱ ነው ብለን ስንል የነበሩት ሰዎች እንግዲህ ብዙሀኑ ስራ የሌለው፣ ደሞዝ የማይከፈለው ለረዥም ከ ከአራት ከአምስት ወር በላይ እስከ ስምንት ወር ዘጠኝ ወር ድረስ ያለ ስራ የተቀመጠው ማህበረሰብ ነው። እና አሁንም ቢሆን እነዚህ ሰዎች ከፍለው የመሄድ አቅም የሌላቸው ብዙ ናቸው። ከፍለው የመሄድ አቅሙ ያላቸው እንዳለ ሁሉ ከፍለው መሄድ የማይችሉ ሰዎች ብዙ ሰዎች አላት። ምናልባት አሁንም ይሄ የተጀመረው ሂደት ለእኔ ተስፋ ሰጪ ነው። ነገ እነዚህ ከፍለው መሄድ ለማይችሉ ሰዎች ይህ በእንዲህ ያለ ሊባኖስ ውስጥ በተከሰተው የኢኮኖሚ ቀውስ በኮቪድ-19 ወረርሽኝ ስጋትና በተለያዩ ምክንያቶች ወደ ሀገራቸው ለመመለስ ለተመዘገቡ ዜጎች ቀጣይ የማጓጓዝ ስራ በመጪው ቅዳሜ እንደሚኖርና ከሚመለከታቸው አካላት ጋር እየተነጋገሩ እንደሆነ ቆንሲል ጄነራል አክሊሉ ገልጸውልኛል። ለአሜሪካ ድምፅ አበባየሁ ገበያው ነኝ፣ ሲልቨር ስፕሪንግ ሜሪላንድ። አበባየሁን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ወደ አዲስ አበባ እንመለስ። በኢትዮጵያ ባለፉት 24 ሰዓታት ውስጥ ከ4950 ሰዎች ላይ በተወሰዱ ናሙናዎች ላይ የተደረገው የላብራቶር ምርመራ አንድ መቶ ሰዎች ለኮሮና ቫይረስ መጋለጣቸውን አረጋግጧል። የኢትዮጵያ ጠቅላይ አቃቤ ህግ የቫይረሱን መዛመት ሊገድብ ይችላል ያላቸውን ተጨማሪ መመሪያዎች ይፋ አድርጓል። ሙክታር ጀማል ተከታትሎታል። ዛሬ የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሰጡት መግለጫ እንዳስታወቁት በሀገሪቱ በኮሮና ቫይረስ የተያዙ ሰዎች ትልቁ አሃዝ መመዝገቡን አስታውቀዋል። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው 4950 የላብራቶሪ ምርመራ 100 ሰዎች የኮሮና ቫይረስ እንደተገኘባቸው ነው የታወቀው። በአጠቃላይ በኢትዮጵያ የኮሮና ቫይረስ በምርመራ የተገኘባቸው ሰዎች ቁጥር 831 መድረሱም ታውቋል። ቫይረሱ የተገኘባቸው ሰዎች 62ቱ የውጭ አገር ጉዞ እና በበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ሲሆን ሰላሳ አምስቱ በበሽታ ከተያዙ ሰዎች ጋር ግንኙነት ያላቸው መሆኑንና ሦስት ሰዎች የውጭ አገር ጉዞ ያላቸው መሆኑን የኢትዮጵያ ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጋራ ያወጡት መግለጫ አስታውቋል። ባለፈው 24 ሰዓት ውስጥ በኮሮና ቫይረስ ከተያዙ መቶ ሰዎች ውስጥ ዘጠና አራቱ የአዲስ አበባ ከተማ ነዋሪዎች መሆናቸው ደግሞ የመዘናጋት ውጤት ነው ይላሉ የኢትዮጵያ ጤና ሚኒስቴር ቃል አቀባይ ዶክተር ተገኔ ረጋሳ አዲስ አበባ የመዘናጋቱ እና ቸለተኝነቱ ለዚህ ውጤት እንዳበቃው ነው የሚያሳየው። የሚደረጉ ጥንቃቄዎችን ሊወሰዱ የሚገቡ እርምጃዎችን አለመውሰድ፣ ቸለተኝነት፣ አንዳንዱ እያወቀም እየሰማም እንዳልሰማ ማየት፣ የሚነገሩ እርምጃዎችን እና እንደ መንግስት የተወሰኑ ውሳኔዎችን ተግባራዊ ያለማድረግ ለዚህ ዋናው ምክንያቱን ነው ብለን ነው እኛ የገመገም ነው። ከዚህ አንጻር ምን ማድረግ አለብን፣ ስፔሲፊካሊ አዲስ አበባ ላይ ምን አይነት እስትራቴጂ እና ምን አይነት አቅጣጫ መቀመጥ አለበት ተብሎ ከሚመለከታቸው ሁሉም አካላት እንደ ፌደራል መንግሥትና የአዲስ አበባ ከተማ አስተዳደር እንዲሁም የአዲስ አበባ ከተማ ጤና ቢሮ ውይይት ተደርጎ በሁሉም ክፍለ ከተሞች ላይ ለየት ባለ መልኩ ከዚህ በፊት ከሚወሰዱ እርምጃዎች እያንዳንዱ ክፍለ ከተማና መንደር ላይ ሊወሰዱ የሚገቡ ጥንቃቄዎች ሁሉንም በአማከለ መልኩ ተግባራዊ እንዲሆንና ጠበቅ ያሉ እርምጃዎችንም ለመውሰድ ዳይሬክሽን ተቀምጦ በዚህ መሰረት የተሰራ ነው። አሁን በተለይ በአዲስ አበባ ላይ በደረጃ ስናስቀምጥ በየክፍለ ከተሞቹ ወይንም አካባቢ የትኛዎቹ የበለጠ ተጋላጭ ሆነው ነው የሚታዩት? በልደታ ክፍለ ከተማ እና አዲስ ከተማ ክፍለ ከተማ ላይ አሁንም ቁጥሩ የሚያሳየው ከፍ ብሎ ነው የሚታየው። ነገር ግን ሁሉም ክፍለ ከተሞች ላይ ቁጥሩ እየጨመረ መጥቷል። ስለዚህ በአጠቃላይ እንደ አዲስ አበባ ከተማ ሁሉም ቦታዎች ላይ ሁሉም ክፍለ ከተሞች እና መን አካባቢዎች ላይ በትኩረት ሊሰራ ይገባል። ይሄኛው ቦታ ነው ያልተዳረሰው ወይንም ደግሞ ይሄኛው ቦታ ነው ያልተጠቀው ማለት አንችልም። ሁሉም አካባቢ ጠበቅ ያለ እርምጃ እና ሊወሰድ የሚገቡ ጥንቃቄዎች በተለየ መልኩ ሊታዩ ይገባል። በሌላ ተያያዥ ዜና ጠቅላይ አቃቢ ሕግ የኮሮና ቫይረስ ስርጭትን ለመግታት ይሆናል ያላቸውን መመሪያዎች አውጥቷል። በዚህ መሰረት በኮድ ሁለት የቤት አሽከርካሪዎች ላይ ተጥሎ የነበረው ክልከላ ተነስቶ አጠቃላይ ትራንስፖርት እንቅስቃሴውን ለመገደብ የሚያስችል አማራጭ ክልከላ እንዲተገበር የሚኒስቴሮች ኮሚቴ በወሰኑንና የእንቅስቃሴ ገደብ መቀነሻ አሰራሮች አንዱ የሆነው በሀገር አቋራጭ ተሽከርካሪዎች የሚንቀሳቀሱ ሰዎችን ቁጥር መቀነስ ይፋ እንደሚደረግ ተነግሯል። በተያያዘ የሚኒስቴሮች ኮሚቴ በተሻሻለው መመሪያ መሰረት የማስክ ወይንም ደግሞ የአፍና የፊት መሸፈኛ አጠቃቀምን አስመልክቶ ከቤት ውጪ በማንኛውም ቦታ የአፍና አፍንጫ መሸፈኛ ማስክ ማድረግ ግዴታ መሆኑን ደንግጓል። በሌላ በኩል የአዲስ አበባ ከተማ አስተዳደር የመንግሥት ሠራተኞች የሥራ መግቢያ ጠዋት አንድ ሰዓት ከሰላሳ እንዲሁም ከሥራ መውጫ ደግሞ ዘጠኝ ሰዓት ከሰላሳ ተደርጎ መሸጋሸጉን የኢትዮጵያ ጠቅላይ አቃቢ ሕግ አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ለሁለተኛው አጋማሽ ስርጭታችን ቀዳሚ ለሆነው ዘገባ ወደ ሮሚያ የኮሮና ቫይረስ ወረርሽኝ በአዲስ አበባ ከተማ ይበልጥ መዛመቱን ተከትሎ በከተማይቱ ዙሪያ የሚገኘው የኦሮሚያ ልዩ ዞን የበለጠ ተጋላጭ እንደሚሆን የኦሮሚያ ጤና ቢሮ አስታወቀ። የአሜሪካ ድምፅ ያነጋገራቸው አንዳንድ የቡራዩና የሰበታ ነዋሪዎችም በአካባቢው ለኮሮና ቫይረስ የተጋለጡ ሰዎች መገኘታቸው ይበልጥ ስጋት እንደፈጠረባቸው ይናገራሉ። ሙክታር ጀማል ዝርዝሩን ይዘዋል። ባለፉት አምስት ቀናት በኦሮሚያ ክልል ፊንፊኔ ዙሪያ ልዩ ዞን በኮሮና ቫይረስ የተያዙ ሰዎች እየተበራከቱ መምጣታቸውን የገለጸ የኦሮሚያ ጤና ቢሮ ቡራዩና ሰበታን ጨምሮ በአዲስ አበባ ቅርብ ርቀት የሚገኙ ከተሞች ተጋላጭነታቸው ከፍተኛ መሆኑን አስታውቋል። በኦሮሚያ ጤና ቢሮ የሕብረተሰብ ድንገተኛ ጤና ቁጥጥርና የጤና ጥናትና ምርምር ዳይሬክቶሬት ዳይሬክተር አቶ ገመቹ ሹሚ አደጋው ከፍተኛ መሆኑን ለአሜሪካ ድምፅ ገልጸዋል። አዲስ አበባ ውስጥ በሽታ ከመስፋፋቱ ጋር ተያይዞ በአዲስ አበባ ዙሪያ ያሉ አጎራባች የኦሮሚያ ልዩ ዞንም ጨምሮ የኦሮሚያ ከተሞች ተጋላጅ ናቸው እና በዚሁም መልኩ በተለይ ባለፈው አራት አምስት ቀን ውስጥ ከቡራዩም ከሰበታም እንዲሁም ከልዩ ዞንም ከሰንዳፋ አንድ ኬዝ ሪፖርት ተደርጓል። ማለት ሰበታ ወደ አራት ኬዝ አካባቢ ሪፖርት ተደርጓል። ከቡራዩም በአዲስ አበባ ውስጥ ከተኞች ጨምሮ ወደ ሰባት የሚሆኑ ኬዞች ሪፖርት ተደርጓል፣ ከቡራዩም ማለት ነው። ስለዚህ ይሄ እንግዲህ ምንድን ነው ያው ተጋላጭነቱን ያሰፋለው እናጠቃለው ማለት ነው። ቪኦኤ ያነጋገራቸው የሰበታ ከተማ ነዋሪ አቶ ፈይሳ በበኩላቸው የበለጠ ተጋላጭ የሚያደርጋቸው ምክንያቶች መኖራቸውን ይገልጻሉ። ህብረተሰቡም ሆነ መንግስት ጥንቃቄ በማድረግ በሽታው እንዳይስፋፋ በትኩረት መሰራት እንዳለበትም ይገልጻሉ። አሁን ሰበታ እና አዲስ አበባ ከተማ በጣም የተቀረረበና ሰበታ የሚኖረው ወደ አዲስ አበባ ሄዳ፣ የአዲስ አበባ የምኖረው ሰበታ በጣም ችግር ነው። ሰው መንግስት የሚለውን ከምቶ ስራ ቦታ ብዙ ሰው ጋር ለማየት እና ማስ አርጎ ሰው ማየት አለበት። እኔም እንደዘው ነው የሚያረግመው። በኮሮና ቫይረስ የተያዙ ሰዎች የተገኙባት የቡራዩ ከተማ ነዋሪ አቶ አብዲስ በቀለ በበኩላቸው ገሚሱ የቡራዩ ከተማ ነዋሪዎች በስራም ሆነ በማህበራዊ ግንኙነቶች አዲስ አበባ ውለው ስለሚገቡ የቫይረሱ ስርጭት ስጋት እንደፈጠረባቸው ተናግረዋል። እንግዲህ ቡራዩ ማለት አዲስ አበባ ማለት ትችላለ አንደኛ ከሁሉም ልዩ ዞኖች ቡራዩ በጣም ቅርብ ነች። ክፍያሳ በአንድ ታክሲ ነው የምትመላለሰው። ስለዚህ ብዙ ሰው የቡራዩ ነዋሪ አዲስ አበባ ነው የምውለው። ስለዚህ በዚህ ውሎ ስራ ውሎ ሲገባ ንክኪ ይኖራል። እንደምታውቀው በሀገራችን የታክሲ ወይ ደግሞ ትራንስፖርት ችግር በጣም አስከፊ ስለሆነ ቫይረሱ የመያዝ እድሉ በጣም ሰፊ ነው። ስለዚህ አዲስ አበባ ይሄ ቫይረስ ተስፋፋ ማለት ቡራዩ ገብተዋል ማለት ነው። ለምን የአዲስ አበባ ነዋሪና የቡራዩ ነዋሪ ከትራንስፖርት ከስራው ከብዙ ነገር አንጻር አንድ የሚገናኝ ስለሆነ በጣም በጣም ትጋት ውስጥ ነው ያለ ነው። አንደኛ በጣም ሰው አልተረዳም ይሄ በሽታ ገዳይ መሆኑን ሴ የሌለ መሆኑን የእኛ ሰው ምንም አልተረዳም። ስለዚህ በመኪናም እየዞሩ ሰውን አስተሳሰብ እዚህ ላይ መቀየር አለበት። ሁለተኛ አሁን አዲስ አበባ ላይ እንደምንሰማ ከሆነ ምግብ ባንክ ብዙ ነው የሚገባ። ስለዚህ ብዙ ዩ ላይ ይሄ ነገር ተስፋፍቶ ሰው ተራድቶ ኢንፎርሜሽን ተሰጥቶ ተዘጋጅቶ እርዳታ መሰጠት አለበት። እዚህ ላይ መንግሥት ትልቅ ስራ ነው መስራት ያለበት። በአዲስ አበባ ከተማ የኮሮና ቫይረስ መሰራጨቱን ተከትሎ ከጤና ሚኒስቴርና ከአዲስ አበባ ከተማ አስተዳደር ጋር በመሆን ስርጭቱን የመከላከል ስራ እየተሰራ መሆኑን በኦሮሚያ ጤና ቢሮ የሕብረተሰብ ድንገተኛ ጤና ቁጥጥርና ጤና ጥናትና ምርምር ዳይሬክቶሬት ዳይሬክተሩ አቶ ገመቹ ሹሚ ይገልጻሉ። ለኦሮሚያ ጤና ቢሮ ምንድና ያደረግ ነው በተለይ በማህበረሰቡ ደረጃ የሚሰሩ ስራዎችን ከተለያዩ ባለ ድርሻ አካላት ጋር በመሆን እየሰራን ያለ ነው። የቤት ለቤት አስሳን ጨምሮ እንዲሁም ተጋላጭ የሆኑ ማህበረሰብና ስፍራዎችንም ለይተናል። ስለዚህ ቤት ለቤት እየሄድን እያስተማርን ምልክት ያለባቸውን ሰዎች እየፈለግን ነው ያለ ነው። እንዲሁም በፊታው ከተገኘባቸው ሰዎች ጋር ንክት ያላቸውንም ሰዎች በዛ መልኩ ማቆያም ስፍራ እያመጣን የላቦራቶሪ ምርመራ እየተደረገላቸው ነው ያለው። ሌላው ደግሞ ምንድን ነው ማስ ቴስቲንግ ወይ ደግሞ ህብረተሰብ አቀፍ የላብራቶሪ ስራዎችን እየሰራን ያለ ነው እና ለምሳሌ ቡራዩ ላይ በዚህ ሳምንት እስከ ሁለት ሺ እንሰራለን ብለናል። ሰበታ ላይ ከአምስት መቶ እስከ ሰባት መቶ ሌሎች ከተሞች ላይም እና የላብራቶሪ ምርምሩንም ሰፋ አድርገን እየሰራን ያለ ነው። አቶ ገመቹ እንደገለጹት ተጋላጭ የሆኑ አካባቢዎችን በመለየት የቤት ለቤት አሰሳ እና የላብራቶሪ ምርመራ እየተሰራ መሆኑን ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በተከታዩ ዘገባ ደግሞ ወደ ባህር ዳር እናቅና። በጣና ሀይቅ ላይ የተከሰተውን የእንቦጭ አረም ለማስወገድ እስካሁን የተገኘው ትክክለኛ የተባለው መፍትሄ የሰው ጉልበት ብቻ ነው ይላሉ የጣና ሀይቅና ሌሎች ውሃ አካላት ጥበቃና ልማት ድርጅት ዋና ዲሬክተር አማራጭ ናቸው ተብለው የቀረቡት ሌሎች መንገዶች በሙከራ ተፈትሸው ዘላቂ መፍትሄ አላመጡም ነው የሚሉት የድርጅቱ ዋና ዲሬክተር ዶክተር አያሌው ወንዴ ድርጅቱ በያዝነው ዓመት እስከ ሰኔ ሰላሳ ከእንቦጭ የጸዳ ጣናን ለማሳየት ቢያቅድም በመጀመሪያው መንፈቃ አመት ያከናወነው ስራ ሃምሳ በመቶ ሲሆን በሁለተኛው መንፈቃ አመት ግን ከኮሮና ቫይረስ ወረርሽኝ ጋር በተያያዘ አስፈላጊው ስራ አልተሰራም ብለዋል ዲሬክተሩ። አስቴር ምስጋናው ዝርዝሩን ይዛለች። ከዘጠኝ ዓመታት በፊት ነበር እምቦጭ የተባለ መጤ አረም በጣና ሐይቅ ላይ የተከሰተው። የዚህ መጤ የአረም አደገኝነት በምሁራን ከተገለጸ በኋላ ከሀገር ውጭም ሆነ በሀገር ውስጥ ያሉ የጣና ተቆርቋሪዎች ገንዘብ ያለው በገንዘቡ ጉልበት ያለው በጉልበቱ ከሩቅም ከቅርብም በመሰባሰብ አረሙን ለማስወገድ ጥረት አድርገዋል። እስካሁን ግን መፍትሄ አልተገኘም። የክልሉ መንግስት ራሱን የቻለ በጣና ሐይቅ ላይና ሌሎች የውሃ አካላት ጥበቃና ልማት ላይ የሚያተኩር መስሪያ ቤት አቋቁሟል። ኤጀንሲው በዘንድሮ አመት መባቻ ላይ እስከ ሰኔ ሰላሳ ድረስ እንቦጭን ከጣና ሐይቅ ላይ አጠፋለሁ በማለት እቅዱን አስታውቆ ነበር። የእቅዱን አፈጻጸም በተመለከተ የዚሁ የጣና ሀይቅና ሌሎች የውሃ አካላት ጥበቃና ልማት መስሪያ ቤት ዋና ዳይሬክተር ዶክተር አያሌው እንደተናገሩት ምንም እንኳን በዘንድሮ አመት አረሙን የማጥፋት እቅድ ቢኖራቸውም እየተሳካ ግን አይደለም። በኤጀንሲው አማራጭ መፍትሄ ተብለው የተወሰደው የሰው ጉልበትን መጠቀም ነበር። በዚህም የመጀመሪያው መንፈቃ ዓመት እቅድ በግማሽ መሳካቱን የገለጹት ዳይሬክተሩ የሁለተኛው መንፈቃ ዓመት እቅድ ግን በኮሮና ምክንያት አልተከናወነም ብለዋል። የመጀመሪያው ፌዝ ምክንያቶችን መደርድር አያስፈልግም ግን አጠቃላይ ባለው ሁኔታ አርባ አምስት ቀን ሳይሆን ሀያዎቹ ቀን ነው የተሰራው። የተለያዩ ምክንያቶች ይጠቀሳሉ። ለምሳሌ ወቅቱን ያልጠበቀ ዝናብ፣ ማዕከላዊ ጎንደር አካባቢ ያለው የሰላም እጦት ምናምን ተዳምሮ እነዚህ ተዳምሮ ሀያ ቀን ነው የወጣው። መዋቅር ሰርተን በራሳችን መዋቅር አለም ልንንቀሳቀስ ያሰብነው በዚህ አመት ምክንያቱም መዋቅሩ ስላጸደቀ ባለው መዋቅር ነው ከዚህ በፊት በነበረው መዋቅር ነው። ውክልና ነው በርዕሰ መስተዳደሩ ውስጥ ከቀበሌ ድረስ ደብዳቤ ተጽፎላቸው በውክልና ያን የጀመር ነው። ስለዚህ እነዚህ ወኪሎቻችን እና እኛም የሰው ኃይል እጥረት ተዳምሮ የኮሚትመንቱ ማነስ ተዳምሮ የመጀመሪያው ፌዝ አምሳ ፐርሰንት ነው። ይህንን ገምግመናል። በማረም ደረጃ አምሳ ፐርሰንት እስከ ጥር ሰላሳ ድረስ ሄደንበታል። በሰው ጉልበት ብቻ ነው። በሰው ጉልበት፣ እቅዳችንም በነገራችን ላይ በሰው ጉልበት ነው። ከጥር 30 በኋላ የካቲት አንድ ጀምረን በቦርዱ በጸደቀው መሰረት ወጣቱን በየቀበሌው መቶና አምሳ እያደራጀን እናስገባ ነው። ኢንቢትዊን የኮሮና ቫይረስ ገባ። ስለዚህ ቶታሊ እቅዳችን ዳይቨርት ታረግ ነው ማለት። አረሙን ለማስወገድ ከውጭ ሀገር ተገዝተው የመጡና በሀገር ውስጥ የተሰሩ ማሽኖች ነበሩ። ሌሎችም አማራጮች እንደነበሩ ይታወሳል። ለምን እነዚህ መጠቀም አልተቻለም የሚለው ለዶክተር አያሌው ካነሳውላቸው ጥያቄዎች አንዱ ነበር። ማሽኖቹ ተመራጭ አይደሉም፣ ሌሎች መፍትሄዎችም ዘላቂነት አልታየባቸውም ባይ ናቸው። አሁንም የመሪ ጌታው አየ ነው ረጨው። ጠዋት ስንመጣ ሬ ኦኬ ያድርቆታል። በጣም ደስ አለን። እንደ ማንኛውም ዜጋ በኋላ ይሄን ሰፋ አድርገን ሞክረው ውሃ ባለበት፣ ምክንያቱም ውሃ ላይ ነው የሚረጨው አይደለ? ስለዚህ ሀይቁ ላይ ነው የሚረጨው። ስለዚህ እንሞክረው ብለን ፖንድ ሰርተን ሞከርን። በሶስተኛው ቀን በአራተኛው ቀን እንደገና መለምለም ጀመር። አሁን ከካናዳ የመጡት ከአሜሪካ የመጡት ከቻይና የመጡት አንድ ባለሀብት አማጋ የምትባለው ነው። ትንሽ የተወሰነች ምስራ። አሁን ግን እሷ ስፔር ፓርት እያጣች መጣች። ስፔር ፓርት ደግሞ የመለዋወጫ ወጫ ጋር ስለዚህ ምንድን ያስፈልጋል? ይሄ ሴንትራላይዝድ የሆነ ራሱን ይቻላል፣ ራሱን ይቻላል። ይሄንን አሁን በማሽኖች በኩል ያለውን የኢንጂነሪንግ ዲፓርትመንት ያስፈልገዋል። መዋቅሩን ሰርተነዋል ግን አልጸደቀም ግን የነበረው አሰራር ነው እንዳለ የቀጠለ። ስለዚህ የነበረው አሰራር አጋሽ ነው። ምክንያቱም ስፔር ፓርት ሲጠየቅ ብዙ ስፔር ፓርቶች በአንድ ጊዜ መምጣት ያስፈልጋቸዋል። ኢፊሼንት መድረግ እዛ ጋር የማኔጅመንት ችግር እንዳለበት ይታየኛል። እኔ በእኛ ተቋም በዚች በትንሽ ተቋም ያ ነገር ይፈታል የሚል ችግር፣ የሚፈታው ማን ነው? የማኔጅመንቱን ችግር እንደ ኤጀንሲ እኛ ለመንግስት በምናቀርበው ነው የሚፈታ የሚፈታ። እኛ የሶሉሽኑ አካል ነን ገብቷል። የአይን ሶሉሽን አካል ስንሆን እኛን መፍታት አለብን፣ ግዴታችን ነው። ግን ምንድን ነው ማሽኖቹ ራሱ ከጣና ሐይቅ ጋር አብረው የሚሄዱ አይደሉም። በሙሉ አቅማቸውም ባይበላሹም ማለት ባይበላሹም በሙሉ አቅማቸውም ሲሰሩ ሰዓት የሚፈጁትን ነዳጅና የዛ ጋ ያለው የኦፕሬሽን ሲስተሙንና የሰሩትን አረሚያ ያስወገዱትን ስና ኤፊሽንት አደለ። ያም ሁኖ ሆኖ ግን ኤፊሽንት ለማድረግ የግድ መስራት ይጠበቅብናል። ከአየር ንብረቱ ጋር ተስማሚ ሆኖ የተሰራው ማሽንስ ትራክተሩ ትራክተሩ በትራክተር የሚጎተት ደህና ነው። ግን ምንድነው አሁን ወቅት ይጠይቃል። ምክንያቱ አሁን ውሃው የጨመረ ሲሄድ ትራክተሩ ወደ ኋላ መመለስ አይችልም፣ ጭቃ ስለሚሆንበት። ስለዚህ በበጋ ጊዜ ኤፊሽንት ነው። የተቋቋመው መስሪያ ቤት ብቻውን ሰርቶ የሚያመጣው ለውጥ እንደሌለ የገለጹት ዶክተር አያሌው የመንግስትንና የሚመለከተውን አካል ርብርብ የሚጠይቅ በመሆኑ ከጎናቸው እንዲቆሙ ጥሪ አቅርበዋል። ሁሉም ሰው ድርሻ አለው ነው ሁሉም ተቋም ድርሻ አለው፣ የፌዴራልም የክልልም ድርሻ አለው ነው የምንለው። ስለዚህ ሁሉም ድርሻውን በተቀመጠው ልክ፣ እኛ የግድ እቅድ አውጥተን ለባለ ድርሻ አካላት ኃላፊነቱን ድርሻውን እንሰጣለን። ይሄንን ዘገምተኝነት አሳይተን ከሆነ የእኛ ነው ጥፋቱ። ግን ሁሉም ዜጋ ድርሻ አለው። እዚህ ጋር የፌዴራልም የክልል መንግስትም ትኩረት መስጠት አለባቸው። ኤጀንሲ ማቋቋም ብቻውን መፍትሄ አይሆንም። የእምቦጭ አረም በአሁኑ ሰዓት በጣና ሀይቅ ላይ በስፋት እየተስፋፋ እንደሆነ በማህበራዊ ትስስር ገጾች እየተገለጸ ቢሆንም ዶክተር አያሌ ወንዴ ግን ብዙም እንዳልተስፋፋ ነው የተናገሩት። እምቦጭ አለ እንጂ ከዚህ በፊት ባልነበረ ሁኔታ እየተስፋፋ አይደለም። ምናልባት ሚዲያው አስፋፍቶት ሊሆን ይችላል ብዬ አስባለሁ። እንቦጭን ከጣና ሀይቅ ላይ ለማጥፋት ተመራጩ መንገድ ምንድን ነው? የሚመለከታቸውን ሌሎች ወገኖችንና የባለሙያዎችን አስተያየት በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር። አስቴር ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ ኤፍ ኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ባህልና ማህበረሰብ ከጊዜያችን ብርቱ ፈተና አንዱ ለሆነው የኮሮና ቫይረስ ወረርሽኝ መከላከያ የሚውሉ ሁነኛ መላዎች ፍለጋ በተያዘው ጥረት እንደየተሰማሩበት ሙያና እንደየክህሎቶቻቸው የበኩላቸውን ለማድረግ ደፋ ቀና የሚሉት ብዙዎች ናቸው። የኮቪድ-19 ህሙማንን ለመርዳት በግንባር የተሰለፉት የሕክምና ባለሙያዎች ለበሽታው እንዳይጋለጡ ለማድረግ በታለመ ጥረት ፍሪዲ ፕሪንተር በመባል የሚታወቀውን ዘመናዊ ቴክኖሎጂ ተጠቅሞ የመከላከያ ቁሳቁሶችን በመስራት ላይ የሚገኝ ወጣት ነው። የምሽቱ ባህልና ማህበረሰብ እንግዳ ፋሩቅ ሙባረክ ይባላል። በመደበኛ ስራው የኢትዮጵያ አየር መንገድ የአውሮፕላን ሞተር ጥገና የቴክኒክ ባለሙያ ነው። በቀደሞ አጭር የትውውቅ ፕሮግራማችን ስለ ስራውና ከቴክኖሎጂው ጋር የተዋወቀበትን ጨምሮ አጫውቶን ነበር። በምሽቱም ወጋችን ለዚህ መልካም ዓላማ ያነሳሱትን ምክንያቶችና ህልሙን ጨምሮ ያወጋናል። ልባት ካደረግንበት ጭብጥ ነው የምን እንደረደረው በራስህም በራስህ በሰፊው ያስተማርክ መሆንህን ያስረዳሃን ቀደም ብዬ በመግቢያ የጠቆም እንዳደረግኩት በዚህ መሳሪያ አማካኝነት ዛሬ በሀገር ውስጥ እጥረት መኖርን የተረዳን የፊት መሸፈኛ ጭንብሎችን ሰርተሃል። እንዲሁም ከዚሁ ኮቪድ-19 ወይም ኮሮና ቫይረስ ወረርሽኝን ጋር ተያይዞ ለሚከሰት በሽታ አጋዥ የመተንፈሻ አካል ኢትዮጵያ ውስጥ እሱም በጣም እጥረት ያለበት ነው በሚሰጥበት ጊዜ ያን እጥረት ለማቅለል ከአንድ በላይ ሰው አንድ ማሽን መጠቀም የሚያስችል ማገጣጠሚያ መሳሪያም ሰርተሃል። ሌሎች ሀሳቦችም እንዳለው ገልጸህልናል እና እንዴት ወደዚህ መጣ እንዳልከው በስሪዲ ፕሪንተር የሚሰሩ ነገሮችን ራስን እያስተማርክ መስራት ይሄድ ከውሪሃል። በተለይ የሕክምና ቴክኖሎጂን የሚመለከቱት በስፋት ትኩረት የሚሰጣቸው ናቸው። በውጭውም ዓለም ግን አንተ ምን እሱ ጋር አደረሰ አጋጣሚ እየቀሰቀሰው ድል የፈጠረበት ነገር ካለ ምንድነው? አሁን እንደሚታወቀው ሀገራችን ደካማ የሚባል የጤና ስርዓት ያላት ሀገር ነች። ከዚህ በፊት በተለምዶ የተለያዩ እርዳታዎች ከውጭ ይመጡ ነበር። አሁን ያደጉትን ሀገሮች ብንመለከት ሀገራቸውን ዘግተው ራሳቸውን ለማዳን እየተረባረቡ ያሉበት ሂደት ነው ያለው እና ምንም አይነት እርዳታ ወደዚህ የሚመጣ የለም። ስለዚህ ራሳችን ራሳችንን ማዳን መቻል አለብን ብዬ አስባለሁ እና ስሪዲ ፕሪንቲንግ ኮሚኒቲዎችን ሳይና፣ ቴክኖሎጂን ሳይው ደግሞ ብዙ የሚሰሩት ነገር ራሳቸው ሴፍ እያደረጉበት ነው። እኛም ለምን ይሄን ነገር ወስደን ራሳችንን ለምን አናደንም ከሚለውን የተነሳሁት። ከዛ ከኮቪድ-19 ጋር በተያያዘ ወደ አምስት ፕሮጀክቶች አሁን ስትሪት ፕሪንቲንግ ተጠቅሜ እየሰራውት ያለው አለ። መልካም ቅድም ያልከው ከፍተኛ እጥረት የሚታይበት ኤን ዘጠና አምስት በመባል የሚታወቀው የአፍ መሸፈኛው ጭንብል ህሙማን ወደ ሐኪማቸው እንዳያስተላልፉ የሚያስችላቸው ደረጃውን የጠበቀ የጭንብል አይነት ነው። ከሌሎች የጭንብል አይነቶች በአይነቱ ይለያል። ያንተ ምን ይመስላል? ከምንድን ነው የሚሰራው? እዛ ደረጃ ስለመታየቱ እንዴት ነው የምታረጋግጠው? ይሄኛው ማስክ የሚሰራው ስሪዲ ፕሪንተር ግብአት የሆነው ፊላሜንት የሚባል አለ። ፊላሜንቱ ፒኤልኤ ወይም ኢቲጂ የሚባል ግብአት አለ። ፊላሜንት ምንድን ነው? የፕላስቲክ አይነት ሆኖ ፒኤልኤ የሚባለው ፖሊላክቲክ አሲድ የሚባል የፕላስቲክ አይነት ነው። ከበቆሎ የሚሰራ ኤንቫይሮንመንታሊ፣ አካባቢያችን ተስማሚ የሆነ የአካባቢ ብክለትን ለመቀነስ የሚረዳ ብክለትን የሚከላከል ነው። ሁለተኛው ፒኢቲጂ ያልኩ ደግሞ ከሰው ጋር ያለው ኢንተራክሽን ሰው ላይ ጉዳት የማያደርስ የፕላስቲክ አይነት ነው። በአብዛኛው ለሜዲካል እቃዎች መሳሪያነት መስሪያነት ይውላል እና ይሄ ማስክ ስቲል በማስ ፕሮዲውስ አልተደረገም። የተወሰኑ ሰርተን ለጤና ባለሙያዎች ሰጥተን በምርመራ ላይ ያለ ነው። ግን ሌሎች ሀገሮች ላይ ያለውን ተሞክሮ ስናይ በቀጥታ መጠቀም የሚያስችል እንደሁም በአብዛኛው ሰርተው እንደ ቻይና ያለው ሀገሮች በደንብ እየተጠቀሙበት ያለ ማስክ ነው። መልካም አንተ የሰራሃቸውን የሙከራ ስራዎችን ሰጠሃል፣ እንደተረዳሁት እንዲፈትሿቸው ጭምር ነው እንዲገለገሉባቸው የሰጠኸው እና በኢትዮጵያ ያንን ደረጃ የሚመዝን ተገቢውን ጥበቃ ለማድረግ መቻላቸው ሐኪሞችን በቫይረሱ ከመጋለጥ ማዳናቸውን ማረጋገጥ የሚችሉበት መመዘኛ አለ የሚታወቅ የምትጠብቀው አሁን የበለጡ ብዙ ፕሪንተሮች ሲኖሩ በደንብ ይህን ነገር በማስ ለማምረት በቅድሚያ ደግሞ የምግብና መድኃኒት ደረጃ ባለስልጣን ይህን ነገር መርምሮት ተቀባይነት እንዲሰጠኝ ሌሎች ሀገሮች ላይ ተሞክሮ በደንብ ያሁን የአሜሪካን ብንወስድ የአሜሪካ ኤፍ ዲ ኤ አፕሮቭ ያደረገው የዲዛይን ሞዴል አለ ፊት መሸፈኛ ጭምብል እና ይሄኛውንም እኔ አሁን እስካሁን ባረኩት የማገኛቸው ኮሜንቶች ጥሩ ናቸው። በደንብ እየተጠቀሙበት ነው። ምንም ያልነበረበት ሀገር ላይ ነው አሁን ይህን ያደረግነው እና በበለጠ ደግሞ ፎርማል የሆነ የመድኃኒት ቁጥጥር ባለስልጣን የሚሰጠኝንና እየጠበቁ ነው። ይሄ ሲያልቅ ደግሞ በደንብ ሰፊው ተመርቶ ለሁሉም መዳረስ የሚችል ከዛም አልፎ ደግሞ ለሌሎች ሀገሮችም ደግሞ መላክ የምንችልበት ሁኔታ መፍጠር እንችላለን። ከራሳችን አልፈን ሌሎችንም እርዳታ አለብን የሚለው ድረስ ነው። በጣም ትልቅ ተስፋም ጠንካራ መንፈስም ያለ ይሄ ብዙዎች ለአደጋ ያጋለጠ ወረርሽኝ ባለበት መረዳዳት የግድ ነው። ያንተን ስራ የሚመለከቱ ወጣቶች የግድ ተመሳሳይ ነገርም ባይሆን በበኩላቸው ምን ሊያደርጉ እንደሚችሉ ራሳቸውን እንዲጠይቁ፣ ባለኝ እውቀት ባለኝ ችሎታ እንዴት ረዳለው የሚለውን የሚያበረታታ ይመስለኛል። ዩኒቨርሲቲዎች አካባቢ የእጅ ማጥጃ ፈሳሾችን እየሰሩ ሲሰጡ፣ ለአካባቢያቸው ድርጅቶች ሲያበረክቱ መመልከቱ ያበረታታልና። ይሄን ስራ ከመጀመር በፊት ወደ ነበረ አጋጣሚ እስኪ እንሂድ። እንግዲህ ይሄ ሁኔታው የግድ ያለውን ነገር ተመልክተህ እኔም ላግዝ እችላለሁ፣ እዚህ ቦታም የጎደለ የሚሰራ ነገር አለ ብለህ የተነሳ። ከዚያ በፊት ግን ስሪ ዲ ፕሪንተር አማካኝነት ምን አይነት ነገሮችን ትሰራ ነበር? ወይም በዚህ ቴክኖሎጂ አማካኝነት ቅድም እንደገለጽከው በርካታ የተለያዩ ነገሮች ይሰራሉ እና ምን ሞክርሃል አንተ? ከመጀመሪያው ጀምር። የመጀመሪያ ኢንፕሪንተር ሳመጣ እንደ ትርፍ ጊዜ ስራ እንደ ሆቢ ነበር የጀመርኩት። ያዝናናኝ ነበር፣ በትርፍ ጊዜ ይሰራ ነበር። በሂደት ግን እያየሁት ሲሄድ ስትሪዲ ፕሪንቲንግ በጣም ጥልቅ የሆነ ዘርፍ ነው እና የማይገባበት ነገር የለም፣ ሁሉም ነገር ላይ ይገባል። ያንን ስረዳ የተለያዩ ነገሮችን መስራት ጀመርኩ። አንደኛው አርክቴክቸራል ሞዴሎች ነው። በተለምዶ የአርክቴክቸራል ሞዴሎች ረጅም ጊዜ ወስዶ በተለያዩ ነገሮች እየተቆረጠ እስከ ሁለት ወር ሶስት ወር ወስዶ ይሰሩ ነበር። በስሪዲ ፕሪንቲንግ ግንግን መጠቀም ሲጀምር በአጭር ጊዜ በጣም ርካሽ የሆነ በዋጋም ያነሰ በጥራትም በደንብ የዲዛይን ያደረጉትን ሞዴል በእጃቸው ይዞ በቀላሉ ማየት የሚያስችል ጥሩ ሞዴል መስራት ችያለው እና አርቴክቸራል ሞዴሎች ይሰራ ነበር። ሌሎች ደግሞ ሀገራዊ የሆኑ ሕጻናት መጫወቻዎች የምናውቃቸው መጫወቻዎች ብዙ ጊዜ የውጭውን መጫወቻ ሆነው የውጭውን ባህል ነው የሚያስተዋውቁት እና የእኛን ሀገር ባህል ማስተዋወቅ የሚችሉ ነገሮች መስራት ችያለው እንደገና ደግሞ ምን አይነት ናቸው? ለና ምናም ካለ ለእኔ እያሳየኸኝ ልታስረዳኝ ትችላለህ። ቅርበት በቅርብም ካለ አዎ። መጫወቻዎቹ ለምሳሌ ይሄ የግዕዝ ፊደል ያለባቸው ብሎኮች ናቸው። እንደዚህ እንደ ሳጥን ነገር ሆነው እየደረደሩ መጫወት የሚያስችል አማርኛ ጽሑፎች ያሉበት እነዚህ፣ ብሎኮች የምናውቃቸው በእንግሊዝኛ ፊደል ተሰርተው ነው ከዚህ በፊት በደንብ በአማርኛ ያለንን ፊደል በቀላሉ ለማስረዳት ለማስተማር የሚመች መጫወቻዎች ናቸው። እንደዚሁም ቼዞች፣ መጫወቻዎች ሰርቻለሁ። ቼዙንም ደግሞ አገራዊ ለማድረግ አስቤ የጀመርኩት አለ። አሁን የምናውቃቸውን የአክሱም ሐውልት የፋሲለደስ እነዚን ተጠቅሞ በሱ መልክ ቼዝ ለመስራት አስቤ በሱም እየሰራውት ያለ አለ። ብዙ ነገሮች ላይ መግባት ይችላል እና እነዚህን ነበር የምሰራው የሞባይል ከበሮች፣ ሞባይል ሽፋኖች እና ጌጣጌጦች መቀመጥ የሚችሉ መክፈቻዎች፣ የተለያዩ ነገሮች ሰርቻለሁ። እና ከቱሪዝም ጋር በተያዘ ሀገራችን ያላትን የቱሪስት ሳይቶች ማሳየት የሚችል እንደ ላሊበላ፣ አክሱም፣ ፋሲለደስን ሰርቻለሁ። እነዚህቶችን ማለት ነው እንደ ሀውልቶቹ በዚህ ዲዛይን ተሰርተው ጠረጴዛ ላይ ሊቀመጡ ሊታዩ ሊቀመጡ የሚችሉት። በተለምዶ የሚሰሩት ከእንጨት ወይም ተቀርጾ ነው የሚሰራው፣ ጊዜ የሚፈጅ ነው። ሌሎች ሀገሮችን ብንመለከት ለምሳሌ ፈረንሳይን ብንወስድ፣ ኤፍል ታወር ብዙ ቦታ ተሰርቶ ሞዴሉ በየቦታው አለ እና ቱሪስቶች በሄዱ ቁጥር ያንን ሞዴል ይዘው ነው የሚሄዱት። አንደኛ የውጭ ምንዛሪ ያመጣል ለዛ ሀገር፣ በተጨማሪ ሌሎች ቱሪስቶችን ደግሞ ይጠራልናል ሀገራቸው ሲወስዱት እና እኛም እነዚህን ነገሮች አልተሰራበትም ማለት ይቻላል። ቱሪዝም ላይ በደንብ ተሰርተው ቱሪስቶች ይዘው እንዲሄዱ ማድረግ መቻል አለብን። በተጨማሪ ከቱሪዝም ጋር በተያያዘ አሁን ለምሳሌ ሉሲን ብትወስድ የሉሲ ሞዴል ብዙዎቻችን ሉሲ መኖሯን ነው የምናውቀው። ምን አይነት እንደሆነ ያላየ ሰው ሊኖር ይችላል። ወይም ደግሞ በየትምህርት ቤቱ የሉሲ ሞዴል ተሰርቶ መኖር አለበት፣ ተማሪዎች በቀላሉ ሊያዩት የሚችል። አንደኛ የስሪዲ ፕሪንተር ተግባራዊነቱ ምን ላይ ነው የሚውለው? ነገሮችን ማብዛት ዱፕሊኬት በማድረግ በየቦታው እንዲኖሩ እና በቀላሉ እንዲታዩ ተመሳሳያቸው፣ እንዲያገኟቸው ሰዎች በርቀት እንዲያገኟቸው ማድረግ በትክክል ትናንት እስካሁን እሱን ነበር ሰራ ነበር። አድማጮች ውይይታችንን አልተቋጨም። ከፋሩቅ ሙባረክ ጋር ያደረግነውን ሙሉ ቃለምልልስ በድረ ገጻችን እና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዳይን ፋሩቅ ሙባረክን ለጊዜው አመሰግናለሁ። እግዜር ይስጥልኝ።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 ጎረቤቶች ሆናቸው፣ ባልደረቦች ሆናቸው፣ አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማኅበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ አት ቪኦኤ ኒውስ ዶት ኮም ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮን፣ የኢሜል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል። በዚህ ሁሉ ውስጥ ሁላችን Abrenme የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችኋለሁ አከበደ ከአቀናባሪያችን ንግሱ ታምሬና ከዋና አዘጋጀው አትስታ በላቸው እንዲሁም ከቀሩት ባልደረቦቻችን ጋር በዚሁ ይሰናበታለሁ። ነገ ዓርቡ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። አሁን የትግርኛው ስርጭት ይቀጥላል። በኔ በኩል ሰላም፣ ደህና አደሩ።